የአምቦ መሰናዶ ትምህርት ቤት ተማሪዎች ዛሬ ጠዋት ባካሄዱት ሰልፍ በኦሮሞ ስም የሚንቀሳቀሱ ፓርቲዎች እርቅ እንዲያካሄዱ ጥሪ አቅርበዋል። ለተለያዩ ፓርቲ ተወካዮች መልእክት ለማስተላለፍ ቢያቅዱም ተወካዮቹ ባለመገኘታቸው ቅሬታ ያደረባቸው መሆኑን ተማሪዎች ይናገራሉ። በሌላ ተያያዥ ዜና ሰላማዊ ሰልፍ ለማካሄድ የያዝነው እቅድ ፖሊስ አስለቃሽ ጭስ በመጠቀሙ ተስተጓጎለብን ሲሉ የአምቦ ዩኒቨርሲቲ ዋናው ግቢ ተማሪዎች አማረዋል። የዩኒቨርሲቲው አስተዳደር በበኩሉ በግቢው ውስጥም ሆነ ከግቢው ውጪ ለማካሄድ የተጠየቀ ሰልፍ የለም ብሏል። አክሎም የመማር ማስተማር ሂደቱ በሰላም መቀጠሉን ነው ያስታወቀው። ናኮር መልካ ዝርዝሩን ልኮልናል። የአምቦ መሰናዶ ተማሪዎች በኦሮሞ ሕዝብ ስም የተደራጁ ፓርቲዎች እርቅ አውርደው ተግባብተው እንዲሰሩ የሚጠይቅ ሰላማዊ ሰልፍ ማካሄዳቸውን አስታወቁ። ተማሪዎቹ ዛሬ ጠዋት ከሶስት ሰዓት ጀምሮ እስከ አምስት ሰዓት ባካሄዱት ሰላማዊ ሰልፍ የተለያዩ መፈክሮችንም ማሰማታቸውን ተናግረዋል። ተማሪ ቶለሳ አዲባባ ዛሬ የተካሄደውን ሰልፍ አላማ እንዲነግሮኛል ካዩን። ኬኛ አራራ የእኛ አላማ እርቅ እንዲፈጠር ነው እኛ ኦዲፒንም ሆነ ኦነግን ወይም አፍደንን ለመደገፍ ወይም ለመቃወም አልወጣንም። ግድያና መፈናቀል ይቁም ለማለት ነው ሰላማዊ ሰልፍ ያደረግነው። ሰልፉ ያልተፈቀደ ቢሆንም የጸጥታ አካላት ሰላማቸውን በማስጠበቅ ማጠናቀቂያ ድረስ ከእነሱ ጋር መቆየታቸውን የተናገረው ሌላው የአስራ ሁለተኛ ክፍል ተማሪ መልእክታቸውን ሊያደርሷቸው የፈለጉት ፓርቲዎች ተወካይ በስታዲየም ባለመገኘታቸው ቅር እንደተሰኘ ተናግሯል። የተማሪዎቹን ሰልፍ በማስተባበር ላይ የነበሩ መምህር ከበደ ተማሪዎቹ መልእክታቸውን አስተላልፈው እንዲመለሱ መደረጉን ተናግረዋል። የዛሬው ሰልፍ ትልቁ ዓላማ ማንኛውንም ፓርቲ ለመደገፍ ያደረግነው አይደለም። አዴፓም ይሁን ኦነግ የእኛ ነው የኦሮሞ ነው ተግባብተው አገርን እንዲያቀኑ ለመጠየቅ ነው። ሰልፍ የወጣ ነው። ሰልፉ ያልተፈቀደ ቢሆንም የጸጥታ አካላት ሰላማቸውን በማስጠበቅ ማጠናቀቂያ ድረስ ከእነሱ ጋር መቆየታቸውን የተናገረው ሌላው የአስራ ሁለተኛ ክፍል ተማሪ መልእክታቸውን ሊያደርሷቸው የፈለጉት ፓርቲዎች ተወካይ በስቴዲየም ባለመገኘታቸው ቅር እንደተሰኘ ተናግረዋል። የተማሪዎቹን ሰልፍ በማስተባበር ላይ የነበሩ መምህር ከበደ ተማሪዎቹ መልእክታቸውን አስተላልፈው እንዲመለሱ መደረጉን ተናግረዋል። እነዚህ ተማሪዎች ያላቸውን ሀሳብ አሰምተው እንዲመለሱ በጠዋት ነው የተገኘ ነው። መልእክታቸውን አስተላልፈው በሰላም ተመልሰዋል። በሌላ በኩል የአምቦ ዩኒቨርሲቲ ዋናው ግቢ ተማሪዎች በኦሮሞ ፓርቲዎች መካከል ያለውን አለመግባባት የሚቃወምና እርቅ እንዲያደርጉ የሚጠይቅ ሰልፍ ለማካሄድ ከግቢው ልንወጣ ስንል በፖሊስ አስለቃሽ ጭስ እንድንበተን ተደረገ ሲል አንድ ስሙን መጥቀስ ያልፈለገ ተማሪ ተናግሯል። የፌዴራል ፖሊስ ግቢው በመውረሩና ሰልፍ እንዳናካሄድ በመከልከሉ ለዛሬ ጠዋት ሶስት ሰዓት አቅደን የነበረው ሰልፍ እንዲቀር ተደርጓል ሲል ገልጿል። የዩኒቨርሲቲው ትምህርት ጉዳይ ምክትል ፕሬዚዳንት ሲስተር ሙሉ ኪታባ በግቢ ውስጥም ሆነ ከግቢ ውጭ በዩኒቨርሲቲው ተማሪዎች እንዲካሄድ የተጠየቀ ሰልፍ የለም ሲሉ ለአሜሪካ ድምፅ ተናግረዋል። ሰልፍ ልንወጣ ነው ብሎ ጠይቆ የከለከልነው የለም። የግቢው በርም አልተዘጋም። ምናልባት ጉዳት ደርሶበት የቀረ ተማሪ ካለ በምግብ ቤቱ እንዲሁም የግቢው ክሊኒክም ሄጄ ጠይቄ ነበር። ሁሉም ተማሪ ሰላም መሆኑን ማረጋገጥ ችያለሁ። ተማሪዎቹ በሰላም ትምህርታቸውን መቀጠላቸውንና በግቢው ያለው እንቅስቃሴም ሰላማዊ መሆኑን ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።